መጽሐፈ ነገሥት ካልዕ ምዕራፍ አስር ለአክዓብም በሰማርያ ሰባ ልጆች ነበሩት። ኢዩም ደብዳቤ ጻፈ፣ የአክዓብን ልጆች ለሚያሳድጉ ለሰማርያ ታላላቆችና ሽማግሌዎች፣ ይህ ደብዳቤ አሁን በደረሳችሁ ጊዜ የጌታችሁ ልጆች፣ ሰረገሎችና ፈረሶችም፣ የተመሸገችም ከተማ፣ መሣሪያዎችም በእናንተ ዘንድ አሉና ከጌታችሁ ልጆች ደስ የሚያሰኛችሁንና የሚሻላችሁን ምረጡ በአባቱም ዙፋን አስቀምጡት፣ ስለ ጌታችሁም ቤት ተዋጉ ብሎ ወደ ሰማርያ ሰደደ። እነርሱ ግን እጅግ ፈርተው እነሆ ሁለቱ ነገሥታት በፊቱ ይቆሙ ዘንድ አልቻሉም፣ እኛስ እንዴት እንቆማለን አሉ። የቤቱ አለቃ፣ የከተማይቱም አለቃ፣ ሽማግሌዎችና ልጆቹን የሚያሳድጉ እኛ ባሪያዎችህ ነን፣ ያዘዝኸንንም ሁሉ እናደርጋለን። ንጉሡም በላያችን አናነግሥም የምትወደውን አድርግ ብለው ወደ ኢዩ ላኩ። ሁለተኛም ወገኖቼስ እንደሆናችሁ ነገሬንም ከሰማችሁ የጌታችሁንም ልጆች ራስ ቍረጡ፣ ነገም በዚህ ሰዓት ወደ ኢይዝራኤል ወደ እኔ ይዛችሁ ኑ ብሎ ደብዳቤ ጻፈላቸው። የንጉሡም ልጆች ሰባው ሰዎች በሚያሳድጓቸው በከተማይቱ ታላላቆች ዘንድ ነበሩ። ደብዳቤውም በደረሳቸው ጊዜ የንጉሡን ልጆች ሰባውን ሰዎች ይዘው ገደሏቸው። ራሳቸውን በቅርጫት አድርገው ወደ እርሱ ወደ ኢዝራኤል ላኩ። መልእክተኛም መጥቶ የንጉሡን ልጆች ራስ ይዘው መጥተዋል ብሎ ነገረው። እርሱም እስከ ነገ ድረስ በበሩ አደባባይ ሁለት ክምር አድርጋችሁ አኑሯቸው አለ። በነጋውም ወጥቶ ቆመ። ሕዝቡንም ሁሉ እናንተ ንጹሓን ናችሁ። እነሆ ጌታዬን የወነጀልሁ የገደልሁትም እኔ ነኝ። እነዚህንስ ሁሉ የገደለ ማን ነው? እግዚአብሔር በአክዓብ ቤት ላይ ከተናገረው ከእግዚአብሔር ቃል በምድር ላይ አንዳች እንዳይወድቅ አሁን እወቁ። እግዚአብሔር በባሪያው በኤልያስ የተናገረውን አድርጎአል አላቸው። ኢዩም ከአክዓብ ቤት የቀረውን ሁሉ፣ ታላላቆችንም ሁሉ፣ ወዳጆችንና ካህናቱን ማንም ሳይቀር በኢይዝራኤል ገደላቸው። ተነሥቶም ወደ ሰማርያ ሄደ። በመንገድም ወዳለው ወደ በግ ጠባቂዎች ቤት በደረሰ ጊዜ እዩ ከይሁዳ ንጉሥ ከአካዝያስ ወንድሞች ጋር ተገናኝቶ እናንተ እነማናችሁ? አለ። እነርሱም እኛ የአካዝያስ ወንድሞች ነን፣ የንጉሥንና የእቴጌይቱን ልጆች ደኅንነት ለመጠየቅ እንወርዳለን አሉት። እርሱም በሕይወታቸው ያዙአቸው አለ። ያዟቸውም በበግ ጠባቂዎችም ቤት አጠገብ ባለው ጕድጓድ አርባ ሁለቱን ሰዎች ገደሉአቸው። ማንንም አላስቀረም። ከዚያም በሄደ ጊዜ የሬካብን ልጅ ኢዮናዳብን ተገናኘው። ደኅንነቱንም ጠይቆ ልቤ ከልብህ ጋር እንደሆነ ያህል ልብህ ከልቤ ጋር በቅንነት ነውን? አለው ኢዮናዳብም፣ እንዲሁ ነው አለ። ኢዩም፣ እንዲሁ እንደሆነስ እጅህን ስጠኝ አለ። እጁንም ሰጠው። ወደ ሰረገላውም አውጥቶ ከእርሱ ጋር አስቀመጠውና ከእኔ ጋር ና ለእግዚአብሔርም መቅናቴን እይ አለው። በሰረገላውም አስቀመጠው። ወደ ሰማርያም በመጣ ጊዜ ለኤልያስ እንደ ተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ ከአክዓብ በሰማርያ የቀረውን ሁሉ ገደለ። ኢዩም ሕዝቡን ሁሉ ሰብስቦ አክዓብ በኣልን በጥቂቱ አመለከው፣ ኢዩ ግን በብዙ ያመልከዋል። አሁንም የበኣልን ነቢያት ሁሉ፣ አገልጋዮቹንም ሁሉ፣ ካህናቱንም ሁሉ ወደ እኔ ጥሩ ማንም አይቅር። ለበዓል ታላቅ መሥዋዕት አቀርባለሁ፣ የቀረውም ሁሉ በሕይወት አይኖርም አላቸው። እዩም የበዓልን አገልጋዮች ያጠፋ ዘንድ በተንኰል ይህን አደረገ። እዩም ለበዓል ዋና ጉባኤ ቀድሱ አለ። እነርሱም አወጁ። እዩም ወደ እስራኤል ሁሉ ላከ። የበዓልም አገልጋዮች ሁሉ መጡ። ሳይመጣ የቀረ አንድ ስንኳ አልነበረም። ወደ በዓልም ቤት ገቡ። የበዓልም ቤት ከዳር እስከ ዳር ድረስ ሞልቶ ነበር። ዕቃ ቤቱንም ለበዓል አገልጋዮች ሁሉ ልብስ አውጣ አለው። ልብሱንም አወጣላቸው። እዩም የሬካብም ልጅ ኢዮናዳብ ወደ በዓል ቤት ገቡ። የበዓልንም አገልጋዮች መርምሩ፣ ከበዓል አገልጋዮች ብቻ በቀር እግዚአብሔርን ከሚያመልኩ ወገን በእናንተ ዘንድ አንድ እንኳ እንዳይኖር ተመልከቱ አላቸው። የሚቃጠል መሥዋዕትና ሌላ መሥዋዕትም ያቀርቡ ዘንድ ገቡ። እዩም በእጃችሁ አሳልፌ ከምሰጣችሁ ሰዎች አንድ ሰው ያመለጠ እንደሆነ ነፍሱ በዚያ ነፍስ ፈንታ ትሆናለች ብሎ በውጪ ሰማንያ ሰዎችን አዘጋጅቶ ነበር። የሚቃጠለውንም መሥዋዕት አቅርበው በፈጸሙ ጊዜ እዩ ዘበኞችንና አለቆችን ግቡና ግደሏቸው፣ አንድም አይውጣ አላቸው። በሰይፍም ስለት ገደሏቸው። ዘበኞችና አለቆችም ወደ ውጭ ጣሏቸው። ወደ በዓልም ቤት ከተማ ሄዱ። ከበዓልም ቤት ሐውልቶችን አወጡ፣ አቃጠሏቸውም። የበዓልን ሐውልት ቀጠቀጡ፣ የበዓልንም ቤት አፈረሱ፣ እስከ ዛሬም ድረስ የውዳቂ መጣያ አደረጉት። እንዲሁም ኢዩ በዓልን ከእስራኤል አጠፋ። ነገር ግን እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት በቤቴልና በዳን ከነበሩት ከወርቁ እምቦሶች ኢዩ አልራቀም። እግዚአብሔርም ኢዩን በፊቴ ቅን ነገር አድርገሃልና በልቤም ያለውን ሁሉ በአክዓብ ቤት ላይ አድርገሃልና ልጆችህ እስከ አራት ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። ኢዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም። እስራኤልንም ካሳተው ከኢዮርብዓም ኀጢአት አልራቀም። በዚያም ወራት እግዚአብሔር እስራኤልን ይከፋፍላቸው ዘንድ ጀመረ። አዛሄልም በእስራኤል ዳርቻ ሁሉ መታቸው። በዮርዳኖስ ምሥራቅ ያለውን የገለዓድን አገር ሁሉ በአርኖን ወንዝ አጠገብ ካለችው ከአሮዔር ጀምሮ የጋድንና፣ የሮቤልን የምናሴንም አገር ገለዓድንና ባሳንን መታ። የቀረውም የኢዩ ነገር፣ የሠራውም ሥራ ሁሉ፣ ጭከናውም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? እዩም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። በፈንታውም ልጁ ኢዮአካዝ ነገሠ። እዩም በሰማርያ በእስራኤል ላይ የነገሠበት ዘመን ሀያ ስምንት ዓመት ነበር።